The Voice of America. በአፋር አካባቢ ተፈልፍሎ በሚቀጥሉት ሁለት ሳምንታት ወደ ሌሎች የኢትዮጵያ አካባቢዎች ሊዛመት ይችላል ተብሎ የተሰጋውን የበረሃ አንበጣ መንጋ ለመከላከል ዝግጅት እየተደረገ መሆኑን የግብርና ሚኒስቴር አስታውቋል። የበረሃ አንበጣውን ሙሉ በሙሉ ማጥፋትም ሆነ መከላከል ባይቻልም በሰብል ላይ ሊያደርስ የሚችለውን ጉዳት ለመቀነስ ጥረት እንደሚደረግ ተገልጿል። መስፍን አራጌ ከደሴ ተጨማሪ አለው። በሚኒስትር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሮ ከበደ እንደገለጹት የበረሃ አንበጣው ከተከሰተበት ከሁለት ሺህ አስራ አንድ ዓ ምት ጀምሮ አራቱ ዙር የመከላከል ስራዎች ተሰርተዋል። በተለይ በአፋር አካባቢዎች ተመልሶ ካረፈ በኋላ እንቁላሉን በመጣል እንደገና እየተራባ ነው። አሁንም አንበጣው በጣም ክሪቲካል ታይም ላይ ነው ያለነው። አሁን መሬት ላይ ነው የሚሄደው። መርሳር ና በጥቃጦ ላይ ነው ጉዳት እየደረሰ ያለው። ከአስር አስራ አምስት ቀን በኋላ መብረር የሚጀምርበት ስቴጅ ላይ ነው አሁን ያለው። ለዛም መብረርም ጀምር ሰብን ላይም ቁጦች ላይም ጥቃጦች ላይም ጉዳት እንዳይቀር ወደ ላይ በሰሜኑ ሀገራችን ክፍል ወደ ወሎ ወደ በዱብ ትግራይ ደርሶ በተበላይ ጉዳት እንዳደርስ አስፈላጊ ጥቅም ዝግጅቶች እያደረግን ነው። የአውሮፕላን ዝግጅት አለ። ጠረተባዊ ቦታው ደርሰዋል። አያልቅ በየጊዜው ከዚህ የሚጫንበት ሁኔታዎች አሉ። ክልልና ክልልን ማስተሳሰር ተራብቶ ወደ አማራና ወደ ትግራይ በሚሄዱ ሱማሌ ትራባ ወደ ኦሮሚያ ነው የሚወጣው እና የሚለግፉበት ሚ ተፈጥሮ በጋራ እየተከላከል ነው ያሉ ነው። በርካታ ቁጥር ተሽከርካሪዎች፣ በርካታ ሊትር ኬሚካል ወርዶ ኬሚካል መከላከያ ትኮችም ተከፋፍለው በዳ አስራ ስድስት ስራ ሰባት ሁሉም ወረዳ ማለት ይቻላል በአፋር ውስጥ ባሉ ቦታ እየተሰራ ነው። በባህላዊ መንገድ ለመከላከል ቦታው ምቹ አለመሆኑን ጠቁመው የተለያዩ ዘዴዎችን በመጠቀም የኬሚካል ርጭት እየተካሄደ ነው ብለዋል። ከኮምቦልቻና ከሰመራ አውሮፕላኖችን በማንቀሳቀስ ርጭት ለማካሄድም ግብረ ኃይሉ በተጠንቀቅ ላይ ይገኛል። እንደተወካዩ አንበጣው በአሁኑ ሰዓት መብረር ላይ ባይደርስም መሬት ላይ ሆኖ በቁጥቋጦና ሳር በመሳሰሉት ላይ ጉዳት ያደረሰ መሆኑ ታውቋል። በመጪዎቹ ቀናት ውስጥም ለአፋር አጎራባች ከሆኑ የአማራና የትግራይ ግብርና ቢሮዎች ጋር ሰመራ ላይ ውይይት በማካሄድ ዝርዝር ዝርዝር የስራ መርሃ ግብር እንደሚያወጡ ተናግረዋል። ያም ሆኖ ይላሉ ያን በጣውን መንጋህ ሙሉ በሙሉ ማጥፋት አይቻልም፣ የሚያስከትለውን የጉዳት መጠን መቀነስ እንጂ የሚያደርሰውን ጉዳት ለመቀነስ ካልሆነ ይቀር አሁን ጉዳቱን ሙሉ በሙሉ ልምነት ማድረግም በጣም መስቸጋሪ ነው። ምክንያቱም ያልተራባበት ያልተበዛበት ቦታ ይል በጣም ሰፊ ቦታዎች ላይ መሰረተ ልማትም አክሰብል ባልሆኑ ቦታዎች በሙሉ ስለተዋለደ ያንን እየተከላከልን ነው። አምናም ሰፊ ስራ ተሰርቶ ምንት የሆነ ሎስ ነው፣ ሁለት ፐርሰንት አካባቢ ነው ሎስ የደረሰው በጣም ከሚያደርሰው ጉዳት በታች ማለት ነው። ዘንድሮም በተመሳሳይ መልኩ አስተዳደሩ በቂ ዝግጅት አድርገው የመከላከል ስራ እየሰራ ነው። በአማራ ክልል ዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች፣ ሰሜንና ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች ለአንበጣ ወረርሽኝ ተጋላጭ መሆናቸውን ያረጋገጡት ደግሞ የአማራ ግብርና ቢሮ ምክትል ኃላፊ ተስፋሁን መንግስቴ ናቸው። ስጋት ባለባቸው አካባቢዎች የኬሚካል ርጭት መጀመሩን፣ ላልጀመሩት ደግሞ የመርጫ መሳሪያና ኬሚካል እየቀረበ መሆኑን ጠቅሰዋል። ምክትል ቢሮ ኃላፊው በክልል ደረጃ በፌደራል መንግስት ጋር በመነጋገር መረር ከጀመረም ያው በተለይ በጣም ችግሩ ቦታ ላይ የአውሮፓ ርጭት ለማድረግ ተጠቃሚ ሳይንም ከዚያ ውጭ ሞተር የተገጠመላቸው የርጭት መሳሪያዎችንም በተለይ ከኮምቦልቻ የእጽዋት ክሊኒክ ጋር በመነጋገር ለዚህ ስሯች ያው ከመስራት ድሬሽ ላይንን ከዚያ ውጭ ወጣቶች ለስካውት ትምህርቶ የተለጠው ወጣቶች አሉ እነሱንም እንደገና ወጣቶች ማሰልጠን ስረጭት ላይ እንዲረባረ በማድረግ እንዲሰሩ በማድረግ እነዚህ ተግባሮች እየሰራ ነው ያለን። ያንበጣ መንጋው ከግንቦት ወር ጀምሮ በአምስቱ የምስራቅ አማራ ዞኖች በሚገኙ አርባ አራት ወረዳዎች ውስጥ አምስት መቶ አርባ ዘጠኝ ሺህ አንድ መቶ ስልሳ ሄክታር መሬት ላይ ተከስቶ አንድ መቶ ሀያ አምስት ሺህ ሄክታር ገደማ መከላከል ተችሏል። ይህ በእንዲህ እንዳለ የአገዳ ሰብሎችን በማጥቃት የሚታወቀውና መጤ ተምች እየተባለ የሚጠራው ጸረ ሰብል ባልተለመደ ሁኔታ በጤፍ ሰብል ላይ መከሰቱ ስጋት እንዳሳደረበት የኮምቦልቻ እጽዋት ጥበቃ ክሊኒክ አስታውቋል። የክሊኒኩ ዳይሬክተር መሐመድ ይመር በዚህ ዓመት በሰሜን ወሎ ሀብሩና ጉባላፍቶ ወረዳዎች ውስጥ በ1100 ሄክታር የተዘራ ጤፍ ላይ ተምቹ ተከስቷል። አዲሱ መጤ ተምች ወይም ፎላር ሚኖር ብለን በእንግሊዝኛ የምንጠራው በ2009 ጀምሮ ነው ወደ ሀገራችን የገባው። ከ2009 ጀምሮ እስካሁን ባ ባሉት ጊዜያት አብዛኛውን ጊዜ ማሽላ እና በቀሎ ነበር እያጠቃ ያለው። ነገር ግን በዚህ ዓመት ለየት ባለ መልኩ በቤተሰብ ላይ በከፋ ሁኔታ የተከሰተበት ሁኔታ ነው ያለው። እስከ ሰባት ነጥብ አምስት በመቶ የምርት መቀነስ ማስከተሉን ጠቁመው አርሶ አደሩ ማድረግ አለበት ያሉትን መልእክት አስተላልፈዋል። በዚህ ተባይ ከጊዜ ወደ ጊዜ አድማስም እያሰፋ ሁሉንም ያገኛቸውን ሰብሎች እያዋደመ ስለሆነ አርሶ አደሩ በጣም ከፍተኛ የሆነ ጥንቃቄና ሰብሉን በየቀኑ ማሰስ እንዳለበት አዲስ የተለየ ተባይ ሲያይ ደግሞ በተለይ ቀበሌ አካባቢ እዚያው ከአቅራቢያቸው ለሚገኙ የግብርና ልማት ጣቢያ ሰራተኛዎች ወዲያውኑ ማሳወቅ አለበት ከክልሉ ግብርና ቢሮ ያገኘነው መረጃ እንደሚያስረዳው ተምቹ በክልሉ ውስጥ ባሉ ዞኖች አርባ ስምንት ሺ ሁለት መቶ ሰባ አንድ ሄክታር ላይ ተከስቶ በባህላዊ እና በኬሚካል አርባ አራት ሺ አንድ መቶ አስራ ዘጠኝ ሄክታር መከላከል ተችሏል በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካዩ ታምሩ ከበደ ግን መጤ ተምቹ ያን ያህል አሳሳቢ አይደለም ይላሉ መጤ ተምቹ ያን ያክል ምክንያቱም ከሁለት ሺ ዘጠኝ ጀምሮ ነው። አድም ኢትዮጵያ የተከሰተው ኢትዮጵያ ለዛ ተባይ ምቹ አየር ሁኔታ ነበር። ያልተስፋፋበት ክልልም በሁሉም ክልሎች በበቆሎ ላይ ከፍተኛ ጉዳት በማሽላ ላይም እንዲሁም ጉዳት አድርሶ ነበር። ጉዳቱን ስናይ በኢትዮጵያ ደረሰ ጉዳት በጣም መጠነኛ ነበር። ኬንያ ላይ፣ ሱዳን ላይ ሌሎች ሰፊ በቆሎ አምራት የሆኑ ሀገሮች ኢትዮጵያ የተሳካ የመከላከል ስራ ሰርታለች። ተባዩ ተዛማች አይደለም። አሁን ወደ መደበኛነት መጥቷል። መደበኛ ከሆነ ደግሞ አርሶ አደሩ ምርጥ ዘርና ማዳበሪያ እንደሚጠቀመው ማሳውን ከአረምና ከተባይ እንደሚከላከለው ማሳውን በመንከባከብ ጉዳቱን መቀነስ ይቻላል ብለዋል። ኢትዮጵያ ውስጥ ጸረ ሰብል ተባዮች በሚፈጥሩት ጉዳት ከሰላሳ በመቶ በላይ የምርት መቀነስ ይከሰታል። ይህ ችግር ባለበት ዘርፉ ከቢሮክራሲያዊ አሰራር ተላቆ በፍጥነት የመከላከል ስራዎች የሚሰሩበት ላጋጠሙ ችግሮች ዘላቂ መፍትሄ የሚፈለግበት አሰራር መዘርጋት ይገባዋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ባለሙያዎች ምክረ ሀሳብ ሰንዝረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ